ما بس القناة بس ሼክ አብዱራህማን ሐጂ ከቢር በአውስትራሊያ የኢትዮጵያውያን እስልምና እምነት ተከታዮች መሪ የኮሮና ቫይረስ የዓለም አቀፍ የመነጋገሪያ ርዕሰ ጉዳይና የጤና ቀውስ ከሆነ ሰነባብተዋል። በተለይ ደግሞ ህብረተሰብ በአንድ ላይ በሚሰበስብባቸው ቦታዎች ላይ የመሰራጨት አቅሙ ከፍተኛ ስለሆነ በተለይ ደግሞ ከትናንትና ጀምሮ በህብረት የሚሰበሰቡ የሰዎች ቁጥር ከአንድ መቶ እንዳይበልጥ የሚል ማሳሰቢያ ከጠቅላይ ሚኒስትሩ ተነግሯል። ይህንን በተመለከተ እርሶ የሚመሩት ቤተ እምነት ወይም ደግሞ እርሶ የሚመሩት መስጊድ ምን አይነት እርምጃዎችን እየወሰደ ይገኛል? ይህን መልእክት ለምእመኑ በማድረስ ደረጃ፣ ጥንቃቄ በመውሰድ ደረጃ ምን እየተደረገ ነው? አሁን ዋናው በጸሎት ይዘነዋል። ይህ ነገር ተሰራጅቶ ትልቅ አደጋ ላይ እንዳይጥለን ግን የመጀመሪያው በመስጊድ ደረጃ የተወሰደ በእኛ ሃይማኖት ያለው እንደዚህ ያለ በሽታ ሲመጣ ጣዑን ነው የሚሉት በአረበኛው ወረርሽኝ እንደማለት ነው። ያለበት ቦታ መሄድ በእስልምና ክልክል ነው። ነቢዩ መሐመድ አለይሂ ሰላቱ ወሰላም እንዳዘዙን ማለት ነው። እና ወረርሽኝ ያለበት ቦታ መሄድም ክልክል ነው። ኦሪጂናሊ ሰውዬው እዛ ካለው ከዛ መውጣት ክልክል ነው። ለምን ሌላ ያስይዛል በማለት ነው። በዚህ መሰረት መስጂድ ውስጥ ያደረግነው በትክክለኛው መንግስት እንኳን ሳያዝ በፊት ንጽህና ግዴታ ነው። በሃይማኖታችን አምስት ጊዜ ሳንታጠብ አንሰግድም። ያው ሀደስ ይባላል የማይታይ ባክቴሪያም ለማንሳት ብሎ እስልምና ሃይማኖት ይነግረናል። እሱን እያደረግን ነበረ። አሁን ሙሉ በሙሉ መሰባሰብ ደግሞ እንደዚህ ያለ ወረርሽን ካለ ወደ መስጊድ መሄድ ክልክል ነው። የትም ቦታ መሄድ ክልክል ነው በሃይማኖታችን። እና ነጭ ሽንኩርት እንኳን የበላ መስጊድ እንዳይመጣ አይሉ ነበረ ነቢዩ መሐመድ ዐለይሂ ሰላቱ ወሰላም። ለምን አፉ ስለሚሸጥ ማለት ነው። ባክቴሪያ ይዞ ወደ መስጂድ የሚመጣ ሰውየው ከሆነ ኢቭን ፍሉ ካለ ወደ መስጂድ መሄድ በሃይማኖታችን ክልክል ስለሆነ በዚሁ መሰረት ሁሉም ጥንቃቄ አድርገናል። አሁን መስጂዶቹን ዘጋግተናል ለተወሰነ ጊዜ። እንግዲህ አሁን ጸሎት ላይ እንላለን። ይሄ በጣም በእኛ ሃይማኖት ግዴታ አስፈላጊ ስለሆነ በቁርአንም አላሁ ስብሓነሁ ወተዓላ ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ ወደ መጥፎ በራሳችሁን እንዳትጥሉ ይላል፣ ቁርአን ላይ ስለዚህ፣ አንድ አደጋ ያለ ቦታው ድረስ እንዳትሉ ማለት ነው። ስለዚህ ይሄን ሁሉ አድርገናል በምንችለው መሰረት። ግን በሃይማኖታችን ግዴታ ነው፣ እንደዚህ ያለ ነገር ሲመጣ ጥንቃቄ ማድረግ ግዴታ ነው፣ ለሰዎቹን ማስረዳት ግዴታ ነው። ስለዚህ ኮምፕሌትሊ መቶ በመቶ በንጽህናና ያለ ሰው አግባብ ያልሆነ እንዳንገናኝ አድርገን ትምህርት ቤትን፣ ዊኬንድን የምናስተምረው ሁሉ ነገር አቆመናል። ያው እንደሚታወቀው በይፋ በመንግስት ደረጃ ይዘጋ የሚል ደረጃ ላይ ባንደርስም፣ እናንተ ግን ያው ካለው ጥንቃቄ አንጻር መስጊዶቻችሁ እንደተዘጉ ነው የሚገልጹልን እና በዚህ አጋጣሚ ምእመኖቻችሁን በተመለከተ አዳዲስ መረጃዎችን ለማድረስ የምትጠቀሙባቸው ዘዴዎችን ፈጥራችኋሉ ወይ? በተለይ ከዚሁ ከኮሮና ጋር በተገናኙ ርዕሰ ጉዳዮች ዙሪያ የምትገናኙበት መንገዶች አሉ ወይ? የምንገናኝ በስልክ በምናምን ብቻ ነው አሁን በተቻለን ይሆናል ከተገናኘን ደግሞ የተወሰነ ሰዎች በቃ ነሰሰሪ የሆነ አስር ሰው ማይንበልጥ ተገናኝተን ውይይት እናደርጋለን። ሁሉም ለእርስ በርስ ምክር እንሰጣለን። መንግስት ያለውም ደግሞ መቶ በመቶ ስለምንደግፍ ይሄን ሁሉ ለሰዎች ለማስረዳት በጣም ጥረት እናደርጋለን። ምንም አጌኒስት ሃይማኖታችን ያልሆነ ጥንቃቄ ነው መንግስት ያስተላለፈ ስለዚህ መሰብሰቡ ራሱ በእስልምና ክልክል የሆነ ነው ቶታሊ መቶ ሰው ሳይሆን የፈለገ አስር እንኳን ቢሆን ሀያ እንኳን ቢሆን ያው አደጋ ላይ ምጥል ከሆነ በጣም በሃይማኖታችን ክልክል ነው በቁርአንም በሀዲስም ሁለተኛው የነቢዩ መሐመድ አለ ሰላቱ ሰላም ምክትል የነበሩት ሰይድና ዑመር ይባላሉ እሳቸው አፍሩ ምን ቀደር ላህ ከአላህ ፍርጃ ወደ አላህም ፍርጃ ይሸሻሉ ይሉ ነበረ እና እንደዚህ ወረርሽን ከወረደ የትም ቦታ እንዳትንቀሳቀሱ ተብሎ ይከለከል ነበር ከመጀመሪያው እስልምና። ስለዚህ አዲስ አይደለም ይሄ በእኛ ወንጀል የሚመጣ ነገር። ስለዚህ እንደዚህ ያለ ነገር ሲመጣ ተረባርበን መከላከልና የተጠቁትን ደግሞ መርዳት ግዴታ ነው፣ በዚህ ጊዜ ማለት ነው። ስለዚህ በአውስትራሊያ መንግስት የወጣው መቶ በመቶ ሰፖርት የምናደርግ ነው፣ በመስጅድ ደረጃ ማለት ነው። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የኢትዮጵያውያን እስልምና እምነት ተከታዮች መሪ ስለነበረን ጊዜ በድጋሚ እናመሰግናለን። እኔም አመሰግናለሁ። አላ ሰላም ያርግን እንሻላ ሚ ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን ከማህበረሰብ